ትኩረት፣ በአፍሪካ በሰሜን አፍሪካዊቱ ሀገር ሞሮኮ አወዛጋቢውን ምዕራባዊ ሰሃራ ምዕራባዊ ሰሃራ ብሎ መጥራት አይፈቀድም። 266,000 ስኩዌር ኪሎ ሜትር የቆዳ ስፋት ያለው ምዕራባዊ ሰሃራ በይፋ ደቡባዊ ግዛት ተብሎ ነው የሚጠራው። በሰሜን ምዕራባዊ አፍሪቃ የሚገኘው ምዕራባዊ ሰሐራ እንደ ጎርጎሪዮሳውያኑ የዘመን ቀመር በ1975 ዓ ም ከስፓኝ ቅኝ አገዛዝ ከተላቀቀ በኋላ ግዛቱ ይገባናል ያሉት ሞሮኮና ሞሪታንያ ምዕራባዊ ሰሃራን እንደ ጎርጎሪዮሳውያኑ የዘመን ቀመር እስከ 1979 ዓ ም ተከፋፍለው ቆይተዋል ከዚያ ሞሪታንያ ግዛቱን በለቀቀችበት ጊዜ እንደ አውሮፓውያን ዘመን አቆጣጠር ህዳር 6975 ዓ ም ወደ ምዕራባዊ ሰሐራ አረንጓዴ ጉዞ ያካሄደችው ሞሮኮ ይህንኑ ደቡባዊ አካባቢ በጠቅላላ ከግዛቷ ጠቅልላ ዛሬም እንደተቆጣጠረችው ትገኛለች። በዚህም የተነሳ የምዕራባዊ ሰሐራ ሕዝብን የወከለው የሞሮኮን እርምጃ እንደ ወረራ የተመለከተው በአልጄሪያ የሚረዳው የፖሊሳሪዮ ግንባር ለምዕራባዊ ሰሐራ ነጻነት ለብዙ ዓመታት በሞሮኮ መንግስት አንጻር ውጊያ አካሂዷል። ይኸው በሞሮኮና በፖሊሳሪዮ ግንባር መካከል 15 ዓመት ሙሉ የቀጠለው ውጊያ በተባበሩት መንግስታት ድርጅት ሸምጋይነት በተካሄደ ድርድር እንደ ጎርጎሪዮሳውያኑ የዘመን ቀመር ከመስከረም 6991 ዓ ም ወዲህ በጸና የተኩስ አቁም ደንብ ቆሟል። የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት እንደ ጎርጎሪዮሳውያኑ የዘመን ቀመር ሚያዝያ 29 1991 ዓ ም ላይ ባሳለፈው ውሳኔ አንቀጽ 690ም በሞሮኮና በፖሊሳሪዮ መካከል የተደረሰውን የተኩስ አቁም ደንብ የሚቆጣጠርና ስለ ግዛቱ የወደፊት ዕጣ በረፈረንደም የሚወስንበትን ሂደት የሚከታተል በምህፃሩ ሚኑርዞ የተባለውን የተባበሩት መንግስታት ድርጅት ተልእኮ አቋቁሟል። ይሄው የተባበሩት መንግስታት ድርጅት ተልእኮ በትናንት ዕለት 25 ዓመት ቢሞላውም ተልእኮውን እስካሁን ሙሉ ለሙሉ አላስፈጸመም። የምዕራባዊ ሰሐራን የወደፊት እጣ ፈንታ በተመለከተም በህዝበ ውሳኔው የሚሳተፈውን ህዝብ ምዝገባ በተመለከተ በሞሮኮና በሳህራውያኑ መካከል በተፈጠረ ልዩነት ረፈረንደሙ እስከ ዛሬ አልተደረገም። ከአረንጓዴው ጉዞ በኋላ ወደ ምዕራባዊ ሰሃራ የገቡት የሞሮኮ ዜጎች በህዝበ ውሳኔው እንዲሳተፉ ሞሮኮ የያዘችውን እቅድ ፖሊሳሪዮ ግንባር አሁንም እንደተቃወመው ሲሆን የውዝግቡ መፍትሄ ዛሬም እንደራቀ ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን በአልጄሪያ ዘጠና ሺህ ተፈናቃይ ሳህራውያን የሚኖሩበትንና ፖሊሳሪዮ የሚያስተዳድረውን ጎስቋላውን የቲንዱፍ መጠለያ ጣቢያ ባለፈው ወር ከጎበኙበት ጊዜ አንስቶም ውዝግቡ በተባበሩት መንግስታት ድርጅትና በሞሮኮ መካከል ልዩነት ፈጥሯል። ፓንኪሙን ያኔ በስደተኞቹ መጠለያ ጣቢያ ያዩትን ሁኔታ እንዲህ ነበር የገለጹት። የቲንዱፍ መጠለያ ጣቢያን ጎብኝቼ መመለሴ ነው። በዚያ ስደተኞቹ የሚኖሩበትን ከባድ ሁኔታ ተመልክቻለሁ። ካለፉት አርባ ዓመታት ወዲህ ከቤተሰቦቻቸው ተለይተው ነው የሚኖሩት። ባየሁት በጣም በጣም አዝኛለሁ። በተለይ ደግሞ የህፃናቱ እጣ ፈንታ አሳስቦኛል። እነዚህ ህጻናት ከስደተኛው ጣቢያ አጥር ማዶ ሌላ ዓለም እንደማያውቁ ያስታወቁት የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን ስደተኞቹን ሳህራውያን ወደ ትውልድ ቦታቸው ማለትም ወደ ምዕራባዊ ሰሃራ መመለስ ይቻል ዘንድ ሞሮኮና አልጄሪያ በጀመሩት ውይይታቸው ላይ አንድ ሁነኛ ውጤት እንዲያስገኙ አሳስበዋል። በምዕራባዊ ሰሃራ ጥያቄ ላይ ድርድር የጀመሩት ቡድኖች እስካሁን ተቀናቃኞቹ ወገኖች የሚቀበሉት ትክክለኛና ዘላቂ ፖለቲካዊ መፍትሔ ማስገኘት የሚያስችል መሻሻል አላሳዩም። የዓለሙ መንግስታት ድርጅት ዋና ጸሐፊ ፓንኪሙን በቲንዱፍ መጠለያ ጣቢያ ባሰሙት ንግግራቸው ወቅት ሞሮኮ በምዕራባዊ ሰሃራ እያደረገችው ያለውን እንቅስቃሴ ወረራ ያሉበት አነጋገራቸው የሞሮኮን መንግስትና ሕዝብ እጅግ አስቆጥቶ በመዲናይቱ እራባት ግዙፍ ተቃውሞ ሰልፍ አስነስቶ ነበር። ሞሮኮ እንዲህ አይነት ግዙፍ ተቃውሞ አይታ እንደማታውቅ ነው የፖለቲካ ታዛቢዎች የገለጹት። በተቃውሞ ሰልፉ ላይ የተሳተፈው የሞሮኮ ህዝብ ቁጥር በይፋ ዘገባዎች መሰረት ሶስት ሚሊዮን ነበር። ያኔ ከተቃዋሚዎቹ መካከል አንዷ የዓለሙ መንግስታት ድርጅት ዋና ጸሐፊ ፓንኪሙን ገለልተኛ መሆን ሲገባቸው በዚሁ ወረራ ባሉበት አነጋገራቸው ወገን ለይተዋል በማለት በአስተያየታቸው ብርቱ ቁጣ እንደተሰማትና ምዕራባዊ ሰሐራም የሞሮኮ ግዛት መሆኗን ለማጉላት አደባባይ መውጣቷን ገልጻለች። ሞሮኮ ወርልድ ኒውስ እንደተባለው በእንግሊዘኛ ቋንቋ የሚዘጋጀው የኦንላይን ገጽ ዋና አዘጋጅ ሳሚር ቤኒስ አስተያየት የዋና ጸሐፊው አነጋገር እላፊ ይሄደ ነበር ወረራ የሚለው ቃል ዓለም አቀፍ ሕግን የተባበሩት መንግስታት ድርጅት አሰራርንና የጸጥታ ጥበቃ ምክር ቤቱ ለዋና ጸሐፊ የሰጠውን ኃላፊነት ይጥሳል። የፓንኪሙን አስተያየት ባስከተለው ቁጣ ሰበብ ሞሮኮ በዚያ ከተሰማሩት አምስት መቶ የሚኖርዞ አባላት መካከል ከሰማንያ የሚበልጡትን አሁንም ማወዛገብ ከቀጠለው ምዕራባዊ ሰሐራ ግዛት በሦስት ቀናት ውስጥ አስወጥታለች። ለተባበሩት መንግስታት ድርጅት ጓድ የምትሰጠውንም ድጋፍ እንደምታቋርጥና በሌሎች ከምትሳተፍባቸው የተባበሩት መንግስታት ድርጅት ሰላም ማስከበር ተልዕኮዎችም ተሳትፏን እንደምታቋርጥ ዛቻ አሰምታለች። ይኸው የሞሮኮ እዛቻ የሚኖር ዞን ስራ ማስተጓጎሉን በዚያ በተባበሩት መንግስታት ድርጅት ጓድ ውስጥ በጦር ታዛቢነት የሚሰሩት ክርስቶስ ጸጹሊስ አመልክተዋል። የሞሮኮ መንግስት ለሚኖርዞ የሚያደርገው ድጋፍ ለተባበሩት መንግስታት ድርጅት ጓድ በጣም ወሳኝ ነው እና የሞሮኮ መንግስት እንደዛተው ለሚኖርዞ የሚሰጠውን ድጋፍ ካቋረጠ የጓዱ የወደፊት ሕልውና ሊረጋገጥ ይችላል ብዬ አላምንም። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን ሞሮኮ አነጋገራቸውን በትክክል እንዳልተረዳችላቸው በማስታወቅ ያቀረቡትን የይቅርታ ጥያቄ የሞሮኮ ንጉስ መሐመድ ሳድሳይ አልተቀበሉትም። ይህ ዲፕሎማሲያዊ ንትርክ ለምዕራባዊ ሰሐራ ውዝግብ ዘላቂ መፍትሄ ለማስገኘት ካለፉት 25 ዓመታት ወዲህ ጥረት የጀመረውንና ዛሬ ያበቃውን የሚኖር ዞን ተልዕኮም መቀጠል የሚፈልገውን የተባበሩት መንግስታት ድርጅትን አዳጋጅ ሁኔታ ውስጥ ጥሎታል። ከዚሁ ጎንም ከብዙ ዓመታት ወዲህ በአልጄሪያና በሞሮኮ መካከል በምዕራባዊ ሰሐራ ጉዳይ የተነሳ ውስጥ ለውስጥ መብላላት የያዘውን ውዝግብ እንዳያባብሰውና ሌላ የከፋ መዘዝም እንዳያስከትል የጀርመናውያኑ የኮንራድ አድናወር የፖለቲካ ጥናት ተቋም ተወካይ ሄልሙት ራይፈል ታሳስበዋል። ውዝግቡ ሽብርተኝነትን መታገሉ ላይ ትልቅ ችግር ሊደቅን ይችላል። ይህ ችግር እንዳይፈጠር በሁለቱ መንግስታት ላይ በአንድነት እንዲሰሩ ግፊት ማሳረፉ ሊታሰብበት ይገባል። ይሁን እንጂ ይኸው ግፊት በወቅቱ በሞሮኮ ላይ የሚያርፍ አይመስልም። የኮንራድ አድናወር የፖለቲካ ጥናት ተቋም ተወካይ ጀርመናዊው ሄልሙት ራይፈልት እንደሚሉት በአሁኑ ጊዜ በአውሮጳ ከሞሮኮ ጋር በአወዛጋቢው የምዕራባዊ ሰሐራ ጉዳይ እየተነሳ መነጋገርም ሆነ ግፊት ማሳረፍ የሚፈልግ ሀገር የለም። በተለይ በወቅቱ ወደ አውሮጳ በብዛት የሚታየውን ፍልሰት ለመቆጣጠር አውሮጳ በሞሮኮ ላይ ጥገኛ ናት። ይህንን በሚገባ የምታውቀው ሞሮኮ ይህንን ገሃድ በአውሮጳውያኑ ላይ ግፊት ለማሳረፊያ ልትጠቀምበት ትችላለች። በዚህ ሁሉ መሀል ታዲያ የፖለቲካ ታዛቢዎች እንደሚሉት ተጎጂው የምዕራብ ሰሃራ ህዝብ ነው የሚሆነው ባለፈው ዓመት ብቻ በሞሮኮ ወህኒ ቤቶች ውስጥ 175 የቁም ስቅል ተግባር መመዝገቡን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል ሳህራውያኑ የመብት ተሟጋቾች በተለይ ከሞሮኮ ጸጥታ ኃይላት ክትትል እንዳረፈባቸውና ትልቅ የመታሰር ዕጣ እንደተደቀነባቸው ነው የአምነስቲ ዘገባ ያሳየው። ይህ በዚህ እንዳለ ጀርመን ሞሮኮን ለዜጎቿ አስተማማኝ ሀገር ብላ ከመደበች መፍትሄ ያጣው የምዕራባዊ ሰሐራ ተወላጆች የሆኑት ሳህራውያኑ ልክ እንደ ሞሮኮ ዜጎች ተገን ማግኘት አይችሉም።